ይህ የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የአሜሪካ ድምፅ የሚሰራጭላችሁ የሀሙስ ምሽት ፕሮግራማችን ጀመረ። ¶¶ ታማኝ መሆን ያለብን ለዩናይትድ ስቴትስ ሕገ መንግስት ለህሊናችንና ለእግዚአብሔር ነው። ዛሬ እዚህ ቆሜ የምርጫውን ውጤት እንደምቀበል የምናገረው ለእነዚህ ሶስቱ ባለኝ ታማኝነት ምክንያት ነው። ከሁሉም አቅጣጫ ነው የመጡት። በሰራተኛ ማህበር የታቀፉም ያልታቀፉም ሰራተኞች፣ አፍሪካውያን አሜሪካውያን፣ እስያዊ አሜሪካውያን፣ አረብ አሜሪካውያን፣ ሁሉም ደግፈውናል። ቀደም ብለው የሰማችኋቸው ምክትል ፕሬዚደንት ካምላ ሃሪስ በትናንትናው እለት ለደጋፊዎቻቸው ካደረጉት ንግግር ላይ የተወሰደ ነው። በመቀጠል ደግሞ የቀድሞ ፕሬዚደንት ዶናልድ ትረምፕ ምርጫውን ባሸነፉ ምሽት ከተናገሩት ላይ የተወሰደ ነው። ሙሉ ዘገባው በምሽቱ አብይ ርዕስ ይቀርባል። የአሜሪካ ምርጫ ከተካሄደ ሁለት ቀናት ተቆጥረዋል። ፕሬዚደንታዊውን እንዲሁም የሴኔቱን ፉክክር የሪፐብሊካን ፓርቲው አሸንፏል። የተወካዮች ምክር ቤት ፉክክሩ ውጤት አሁንም ባይለይለትም ሪፐብሊካኖቹ ይህንንም የመቆጣጠር እድል እንዳላቸው ዘገባዎች ያመለክታሉ። ሐሙስ ጥቅምት 28 2017 ዓ ም ክብራትና ክብራን ጤና ይስጥልኝ። እንደምናመሻችሁ ሳስተናግዳችሁ የማመሸው እንግዲህ ሊነኝ የዓለም ዜናውን ደረጀ ደስታ ያሰማናል። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት አብራችሁ እንድትናመሹ እየጋበዝኩ አሁን ለዓለም ዜናው ወደ ደረጀ ሰላም ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከተመራጩ ፕሬዚደንት ዶናልድ ትራምፕ ጋር እንደተነጋገሩና ሰላማዊ የስልጣን ሽግግር እንደሚደረግ ያረጋገጡላቸው መሆኑን ተናገሩ። ዛሬ ሐሙስ በዋይት ሀውስ ባሰሙት ንግግር ትላንት ተመራጩን ፕሬዚደንት ትረምፕን በማሸነፎ እንኳን ደስ ያሉት ለማለት አነጋግሬያቸዋለሁ አለው፣ መላ አስተዳደሬ ከቡድናቸው ጋር በመሆን ሰላማዊና ስርዓት ያለው ሽግግር እንዲኖር አረጋግጫ ያለው ብለዋል። ባይደን ምክትል ፕሬዚደንት ካማላ ሀሪስ የመሩትንም የምርጫ ዘመቻ አድንቀዋል። ባይደን የአሜሪካን ሕዝብ ፍላጎትና ምርጫ እንደሚቀበሉም ተናግረዋል። አገሪቱ አንዱን ወይም ሌላውን ትመርጣለች፣ አገሪቱ የምትመርጠውን ምርጫ እንቀበላለን ብዙ ጊዜ ተናግሬ ያለው አገር ስታሸነፍ ብቻ መውደድ አትችልም ብለዋል። ባይደን ስለ አሜሪካን ምርጫ ተአማኒነት ተሟግተዋል። ምርጫችን ታማኝ ነው፣ ፍትሐዊና ግልጽ ነው። በማሸነፍም ሆነ በመሸነፍ ጊዜ ሊታመን ይገባዋል ብለዋል። አሜሪካውያን የዜግነት ግዴታቸውን እንደተወጡት እኔም የፕሬዝደንትነት ስራዬን እሰራለው መሀል ላይን እፈጽማለው፣ ህገ መንግስቱንም አከብራለሁ። እንደ ኤሮፓ አቆጣጠር ጥር ሀያ እዚህ አሜሪካ ውስጥ ሰላማዊ የስልጣን ሽግግር እናደርጋለን ብለዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለአዲሱ የዋይት ሀውስ አስተዳደራቸው ቁልፍ ቦታዎች የሚሰጡትን ሹመት ለማመቻቸት ከወዲሁ በፍጥነት እየተንቀሳቀሱ ሲሆን የመረጧቸውን ሰዎች በቀናት ውስጥ ሊሰይሙ እንደሚችሉ ተነገረ። ትራምፕ በማክሰኞ ፕሬዝደንታዊ ምርጫ ምክትል ፕሬዚደንት ካማላ ሀሪስ ወሳኝ በሆነ ድል ከረቱ በኋላ በፍሎሪዳ የባህር ዳርቻ በሚገኘው የማር አላጎ መኖሪያ ቤታቸው ከረዳቶች ጋር እየመከሩ መሆኑም ተነግሯል። የትራምፕ ረዳቶች ባለፉት አራት ዓመታት በፕሬዚደንት ጆ ባይደን የወጡትን ፖሊሲዎች ለማስቆም ትራምፕ ስራ በሚጀምሩበት የመጀመሪያው ቀን እንደ አውሮፓ አቆጣጠር ጥር 20 እንዲፈርሙ ረዥም የስራ አስፈጻሚ ትእዛዞችና የቁጥጥር ለውጦችን አዘጋጅተዋል። ፕሬዚደንት ባይደን ወደ ትራምፕ የሚደረገውን ሰላማዊ የስልጣን ሽግግር ተግባራዊ እንደሚያደርጉ ቃል ገብተዋል። ባይደን በመጪዎቹ ቀናት ተመራጩን ፕሬዚደንት ወደ ዋይት ሀውስ ለጉብኝት የጋበዙ ሲሆን ትላንት ረቡ በስልክ የእንኳን ደሳለው መልእክት ሲሉት አስተላልፈዋል የቻይና ና የታይዋን መሪዎች ለወደፊቱ ግንኙነቶች ጥንቃቄ ከተሞላበት ተስፋ ጋር ትራምፕ የአሜሪካን ምርጫ በማሸነፋቸው የእንኳን ደስ ያሉት መልእክቶቻቸውን አስተላልፈዋል ፕሬዚደንት ሺጂፒንግ ቻይናና ዩናይትድ ስቴትስ ሁለቱንም አገራት እና ሰፊውን ዓለም ተጠቃሚ ለማድረግ በአዲሱ ዘመን ተስማምተው ለመኖር የሚያስችላቸውን ትክክለኛ መንገድ እንዲሹ አሳስበዋል። ሁለቱ ወገኖች በመከባበር መርህ አብሮ መኖርና መጠቃቀም ላይ የተመሰረተ ግንኙነቶችን ለማስፋት ውይይት፣ ግንኙነትን በማጠናከር ልዩነቶችን በአግባቡ እየፈቱ የጋራ ትብብርና ጥቅሞችን ማስፋት ይችላሉ የሚል ተስፋ እንዳላቸው ገልጸዋል። የታይዋን ፕሬዚደንት ላሺንግቴ ለረዥም ጊዜ የዘለቀው በጋራ ሴቶችና ፍላጎቶች ላይ የተመሰረተው የታይዋንና የዩናይትድ ስቴትስ አጋርነት ለክልላዊ መረጋጋት ቁልፍ ጉዳይ ሆኖ እንደሚቀጥልና ወደ ላቀው ብልጽግና እንደሚያመራ ሙሉ እምነት እንዳላቸው ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል በጋዛ ዘመቻዋን ስታሰፋ በቤይሩት ከባድ የአየር ድብደባ ፈጽማለች። በሊባኖስ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የሚገኘውን አካባቢ ጨምሮ በደቡባዊ ቤይሩት አካባቢዎች ዛሬ ሐሙስ ጠዋት ከፍተኛ የአየር ድብደባዎች ተፈጽመዋል። የእስራኤል ጦር በአካባቢው የህዝቦላ መገልገያዎች መኖራቸውን በመጥቀስ ሰዎች አካባቢውን እንዲለቁ ማስጠንቀቂያ ቢሰጥም ተጨማሪ ዝርዝሮች አልሰጠም። የሂዝቦላ መሪ ናኢም ካሴም የቀድሞ የህዝቦላ መሪ ሐሰን ናስራ በቤሩት ከተገደሉበት ጊዜ አንስቶ ለአርባ ቀናት የቆየውን የሐዘን ጊዜ አስመልክተው ትላንት ረቡዕ ባሰሙት ንግግር የሊባኖስ ታጣቂ ቡድን ለተኩስ አቁም ድርድር ክፍት የሚሆነው አንዴ ነው፣ ጠላት ጥቃቱን ካቆመ ብቻ ብለዋል። እስራኤል ከቦይንግ ጋር የአምስት ነጥብ ሁለት ቢሊዮን ዶላር የተዋጊ ጄቶች ግዢ ስምምነት ማድረጓን አስታወቀች። እስራኤል 25 ዘመናዊ ኤፍ15 ተዋጊ ጄቶችን ከግዙፉ የአሜሪካ ኤሮስፔስ ኩባንያ ወይም ቦይንግ በ5.2 ቢሊዮን ዶላር ለመግዛት ስምምነት ላይ መድረሷን አስታወቀች። የእስራኤል የመከላከያ ሚኒስትር ትላንት ረቡዕ የተጠናቀቀውን ስምምነት በዚህ ዓመት መጀመሪያ ላይ በአሜሪካ መንግስት የጸደቀው የሰፊው ጥቅል የእርዳታ አካል ነው ብለዋል። ጀቶቹ እንደ ኤሮፓ አቆጣጠር በ2031 የሚደርሱ ሲሆን ተጨማሪ የ25 ጀቶች አውሮፕላኖች ግዢ አማራጭ መኖሩንም ሚኒስቴሩ አመላክተዋል። ዩናይትድ ስቴትስ እስራኤል በጋዛ ከሐማስ፣ በሊባኖስ ከሂዝቦላና ከኢራን ጋር የምታደርገውን ወታደራዊ ዘመቻ በማገዝ ወሳኝነት ያላቸው ወታደራዊ ድጋፎችን ማድረጓን አሶሲዬትድ ፕሬስ ዘግበዋል። በመጨረሻም ጀርመን ወታደራዊ መረጃዎችን ለቻይና ሰጥቷል በሚል የተጠረጠረውን የአሜሪካ ዜጋ በቁጥጥር ስር ዋለች። ጀርመን በአገሯ ለሚገኘው የአሜሪካ ጦር ሲሰራ ያገኘውን የአሜሪካ ወታደራዊ መረጃ ለቻይና በመስጠት የተጠረጠረውን የአሜሪካዊ ዜጋ በቁጥጥር ስር ማዋላውን የአገሪቱ ፌዴራል አቃቢ ህግ ጽህፈት ቤት ዛሬ ሐሙስ እለት በሰጠው መግለጫ አስታውቋል። እንደ አውሮፓ አቆጣጠር በ2024 ከቻይና የመንግስት ባለስልጣናት ጋር በመገናኘት ለቻይና ጥብቅ መረጃዎችን ሲያካፍላቸው መቆየቱ ተነግሯል። መረጃውን የሰበሰበው ለውትድርና ባደረገው ስራው ነው ሲል አቃቤ ጉ ገልጸዋል። ጀርመን ከቤጂንግ የሚዘረጉ የሰለላ መረቦች ሊጨምሩ እንደሚችሉ ያላትን ስጋት በመግለጽ ያስጠነቀቀች ሲሆን በዚህ ዓመት በስለላ ተግባር የተጠረጠሩ ሰዎችን በቁጥጥር ስር ማዋሏዋን አስታውቃለች። ይህ በሚያዝያ ወር የቻይናን የባህር ኃይል የሚያጠናክር ቴክኖሎጂን አሳልፈው ለመስጠት ሲሰሩ ተጠርጥረው በቁጥጥር ስር የዋሉ ሶስት ጀርመናዊያንና ከቻይና የስለላ ድርጅት ጋር በመስራት የተከሰሱትን የቀኝ አክራሪ ፖለቲከኛ የአውሮፓ ህብረት ሰራተኛን ያጠቃልላል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የሐሙስ ምሽት ዝግጅቶቻችን እንግዶ ወልዴ ጠብቃቸዋል። ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው እንግዶ ልነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ኤልያስ አስማረ ነው። የዌብና ማኅበራዊ ድረገጽ አዘጋጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤንስ ዳት ኮም እንዲሁም በፌስቡክ ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወዳዘጋጀ አዘጋጀ ነው ቀዳሚ ዘገባ እናልፋለን በዩናይትድ ስቴትስ ምርጫ ፕሬዚደንት ጆ ባይደን ተመራጩ ፕሬዚደንት ዶናልድ ትራምፕ ዘንድ ደውለው እንኳን ደስ አሎ ብለዋቸዋል። ምክትል ፕሬዚደንት ካሜላ ሄሪስም በምርጫው መሸነፋቸውን ተቀብለዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳኩስዋራ ካሜላ ሄሪስ ትላንት ረቡዕ ንግግር ካደረጉበት ከዋሽንግተኑ ሃዋርድ ዩኒቨርስቲ ተከታዩን ዘገባ ልካለች። ቆንጅት ታየ ታቀርበዋለች። ምክትል ፕሬዚደንት ካመላ ሀሪስ በምርጫው መሸነፋቸውን በይፋ የተቀበሉት ትናንት ረቡዕ ማምሻው ላይ በተማሩበት በዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ ባደረጉት ንግግር ነው። ከትራምፕ በተለየ የምርጫውን ውጤት እንደሚያከብሩ ከሳምንታት በፊት ቃል ሲገቡ ነበር። የምርጫውን ውጤት ማክበር የአሜሪካ ዲሞክራሲ መሰረታዊ መርህ መሆኑን አስገንዝበዋል። ታማኝ መሆን ያለብን ለዩናይትድ ስቴትስ ህገ መንግስት፣ ለህሊናችንና ለእግዚአብሔር ነው። ዛሬ እዚህ ቆሜ የምርጫውን ውጤት እንደምቀበል የምናገረው ለእነዚህ ሶስቱ ባለኝ ታማኝነት ምክንያት ነው። ውጤቱን ተቀብያለው ይህንን ዘመቻ ያቀጣጠለውን ትግል ግን አልተወውም። ቀደም ብለው ሐሪስ ዶናልድ ትራምፕን በስልክ ስለተመረጡ እንኳን ደስ ያለው ያሏቸው መሆኑን ሰላማዊ የስልጣን ሽግግር የሁሉም አሜሪካዊ ፕሬዚደንት መሆንም አስፈላጊ መሆኑን እንደተነጋገሩበት የሐሪስ የምርጫ ዘመቻ አስታውቋል። ተመራጩ ፕሬዚደንትም በምርጫ ዘመቻቸው ወቅት ስላሳዩት ጥንካሬና ቁርጠኝነት ለሐሪስ አድናቆት የቸሯቸው መሆኑን የተመራጩ ፕሬዚደንት የምርጫ ዘመቻ አመልክቷል። ሁለቱ መሪዎች ለሕዝቡ አንድነት መስራት አስፈላጊ መሆኑን እንደተስማሙበትም አክሎ ተናግሯል። ፕሬዚደንት ጆ ባይደንም ሁለቱንም ተፎካካሪዎች ማነጋገራቸውን ዋይት ሃውስ አስታውቋል። ካማላ ሃሪስ የምርጫ ዘመቻ ሰራተኞቻቸውንና ደጋፊዎቻቸውን እንዲህ ሲሉ አጽናንተዋል። ከዋክብት የሚታዩት ሲጨልም ነው። ብዙ ሰዎች የጨለማ ጊዜ እየመጣ ነው ብለው እንደሚያስቡ ይገባኛል። ነገር ግን ለሁላችንም ጥቅም ሲባል ያ እንደማይሆን ተስፋ አደርጋለሁ። የሆነ ሆኖ አሜሪካውያን ልንገራችሁ፣ ጨለማው ከመጣ ሰማዩን በብዙ ቢሊዮን አንጸባራቂ ከዋክብት ብርሃን እናድምቀው። በተስፋ ብርሃን፣ በእምነት ብርሃን፣ በሐቀኝነትና በአገልግሎት እንሙላው። የካመላ ሀሪስ ንግግር ከሳቸው በፊት እንደ አውሮፓውያን አቆጣጠር በ2016 ዓ ም በተካሄደው ምርጫ በትራምፕ የተሸነፉት ሌላይቱ ሴት ፕሬዚደንታዊ እጩ ሂላሪ ክሊንተን መሸነፋቸውን በመቀበል ያደረጉትን ንግግር የሚያስታውስ ሆኗል። በምርጫው ምሽት በሃዋርድ ዩኒቨርሲቲ ሁለት ሺህ የሃሪስ ደጋፊዎች ከእኩለ ሌሊት አልፈውም በመቆየት ውጤቱን ሲከታተሉ የቆዩ ሲሆን በክፍለ ግዛቶች በተከታታይ ትራምፕ መመረጣቸው ይፋ የሆነ ሲሄድ የታዳሚና ስጋት እየተቀየረ ሄደ። ትናንት ምክትል ፕሬዝደንቷ መሸነፋቸውን ተቀብለው ሲናገሩ ብዙዎች ታዳሚዎች ላይ የበረታ የሐዘን ስሜት ይስተዋል ነበር። ኬትሊን ጎርቲየ እንዲህ ሲሉ ስሜታቸውን ገልጸዋል። እያለቀስኩ ነው ከእንቅልፍ የነቃሁት። ትላማታ ከስብሰባው እያለቀስኩ ነው የወጣሁት። አሁንም የተስፋ ስሜት ውስጥ ነኝ፣ ተረጋግቻለሁ። ረዥም መንገድ ይጠብቀናል፣ ነገር ግን ጉዟችን እንዳላበቃ እንደሚቀጥል ይሰማኛል። ጆናታን በርተን በበኩላቸው ተስፋ እንዳንቆርጥ ራሳችንንም ማህበረሰባችንንም የሚጠቅሙ ስራዎች መስራታችንን እንድንቀጥል ትንሽም ቢሆን ተስፋ ሰጥተውናል። በዚያ መንፈስ በመደምደማቸውም ደስ ብሎኛል። ሌላይቱ ደጋፊያቸው ዲታ ባርጋቫ በበኩላቸው ህዝቡ መርጧል፣ ማክበርም አለብን ዲሞክራሲ ነውና ትግላችንን ልንቀጥል ይገባል ነው ያሉት። በማክሰኞ ምርጫ ዶናልድ ትራምፕ 292 የኤሌክቶራል ኮሌጅ ማለት የግዛት ተወካዮች ድምፅ ሲያገኙ ሃሪስ 224 ነው ያገኙት። ዶናልድ ትራምፕ ሌሊቱ ላይ ባሰሙት ንግግር ደጋፊዎቻቸውን እንዲህ ሲሉ አመስግነዋል። ከሁሉም አቅጣጫ ነው የመጡት በሰራተኛ ማህበር የታቀፉም ያልታቀፉም ሰራተኞች፣ አፍሪካውያን አሜሪካውያን፣ እስያዊ አሜሪካውያን፣ አረብ አሜሪካውያን፣ ሁሉም ደግፈውናል። ግሩም ታሪካዊ ትብብር ነበር። ምክትል ፕሬዚደንት ካመላ ሃሪስ በሰኔ ወር ፕሬዚደንት ባይደን ከፉክክሩ ከወጡበት ጊዜ አንስተው ያለማቋረጥ በሀገሪቱ ዙሪያ እየተጓዙ ሲያካሂዱ የከረሙትን የምረጡኝ ዘመቻቸውን በዚሁ አጠናቀዋል። ቆንጅት ታዬን አመሰግናለሁ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን ቀዳሚ ዘገባችንን ነበር። ስርጭታችን ይቀጥላል። ደስታም ሀዘንም ያስተናገደው የትራምፕ የምርጫ ድል የሚለው ቀጣዩ ዘገባችን ነው። የአሜሪካውያን ፍቃድ ሆኖ የቀድሞው ፕሬዚደንት ዶናልድ ትራምፕ ወደ ዋይት ሀውስ ይመለሳሉ። ለሁለት በተከፈለችው ሀገር ምርጫውን የማሸነፋቸውን ዜና አሜሪካውያን በደስታም በሐዘንም ተቀብለውታል። ቬሮኒካ ቫልዴራስ ኢግሌሲያስ የላከችው ዘገባ ነው እንደሚከተለው ይቀርባል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ድምፆች ተሰጥተዋል። አሜሪካም ድምጿ እንዲሰማ አድርጋለች። የቀድሞው ፕሬዚደንት ዶናልድ ትራምፕ ለሁለተኛ ጊዜ የሀገሪቱን ትልቅ ሥልጣን ይረከባሉ። በኒውዮርክ ከተማ መንሃትን ክፍለ ከተማ የሚገኙ ደጋፊዎቻቸው ትራምፕ ምርጫውን በማሸነፋቸው ደስተኞች ናቸው። ጃን ሪቬራ አንዱ ናቸው። እንደሚያሸንፉ አውቅ ነበር። የተቸገሩ ሰዎች ይረዳ ዘንድ አሸንፏል። እንደ እኔ እንደ ቤተሰቤ ኑሮ የከበዳቸው ሰዎች አሉ። ኤድዊን ክዌስዳም የትረምፕ ደጋፊ ናቸው። ይህ ሀገር አሁን የሚያስፈልጋት ትራምፕ ነው። ትራምፕ ፕሬዚዳንት በነበሩበት ወቅት መልካም ነበር። ዲሞክራቶች የፈጠሩትን ችግር እንደሚፈቱ ተስፋ አለኝ። ባርብራ ያን ግን በምርጫ ውጤቱ ደስተኛ አይደሉም። በሌላ ሀገር በወንጀል የተሳተፈ ሰው ፕሬዚዳንት ሆኖ አይመረጥም። እዚህ ግን ተደርጓል። እናም እስኪ እናያለን። ይህን ከባድ ወቅት እናልፈዋለን። ሞርጋን ዳይ ደግሞ በአዲሱ የትራምፕ አስተዳደር የሴቶች የሥነ ተዋልዶ መብት ችግር ይገጥመዋል የሚል ስጋት አላቸው። ትራምፕ ፕሬዚዳንት በነበሩበት ወቅት በጠቅላይ ፍርድ ቤት የሾሟቸው ዳኞች ጽንስ የማቋረጥ መብት የሚሰጠውን ሕግ ሽረዋል። ይህ ውሳኔ በመላ ሀገሪቱ የፈጠረውን ችግር አይተናል። ሴቶች ህይወታቸውን አጥተዋል። ጾታን መቀየር የሚሹ ሰዎች መብት ጉዳይ የሚያሳስባቸው የሚያሳስባቸውና የአባት ስማቸውን ያልተናገሩት ዴይቪ የቀድሞ ፕሬዝዳንት ተመሳሳይ ጾታ አፍቃሪዎችን ጾታቸውን የቀየሩ ሰዎችን ወይም ሴቶችን ለመርዳት ምንም የሚያደርጉት ነገር የሚኖር አይመስለኝም። እንዲያውም ችግራቸውን የሚያባብሱ ይመስለኛል። ጄክ ኦስተርማን ደግሞ አሜሪካውያን በብዛት ወጥተው ድምፅ በመስጠታቸው ደስተኛ ናቸው ጥቂት ሰዎች ከሚሳተፉበት ምርጫ ይልቅ በርካቶች ወጥተው ለሚያምኑበት ጉዳይ ድምጻቸው የሚሰጡበትና የሚሳተፉበት ምርጫ መካሄዱን ደግፋለሁ የሜሪላንዱ ድምፅ ሰጪ ፍራንክሊን ቱማሳንግ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ በንግድ ዘርፍ ያላቸው ልምድ ሀገሪቱን የሚጠቅም በመሆኑ አሜሪካውያን በአንድነት ሆነው እምነታቸውን በእርሳቸው ላይ ቢጥሉ ባይ ናቸው የዋጋ ግሽበቱ እንዲቀንስ ያደርጋሉ። አሁን የገጠመን ከባዱ ችግሪያ ነው። የነዳጅ ዋጋ ጨምሯል። የምግብ ሸቀጥ ዋጋም እንዲሁ። ኢኮኖሚ በምርጫው ለአሜሪካውያኑ ዋና አንገብጋቢ ጉዳይ ነበር። አሁን ትረምፕ አሸናፊ በመሆናቸው ኢኮኖሚውን ለማሻሻል የገቡትን ቃል ይፈጽሙ ዘንድ አሜሪካውያን በጉጉት ይጠብቃሉ። ቬሮኒካ ባልድራስ ኢግሌስያስ ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። የአሜሪካ ምርጫን የተመለከቱ ዘገባዎቻችን እንደቀጠሉ ነው። የአሜሪካ ምርጫ ውጤትን በተመለከተ ከአዲስ አበባ ወደ አሰባሰብ ነው የህዝብ አስተያየት እናልፋለን። ትራምፕ በኢትዮጵያ እና በአሜሪካ መካከል ያለውን መልካም ግንኙነት እንደሚያስቀጥሉ ኢትዮጵያውያን ተስፋ አድርገዋል ይላል ዘገባው። በአሜሪካ ምርጫ ውጤት ላይ የአዲስ አበባ ከተማ ነዋሪዎች የተለያዩ አስተያየቶችን አንጸባርቀዋል። ፕሬዚደንት ዶናልድ ትራምፕ የአሜሪካ ምርጫን ማሸነፋቸውን ተከትሎ በአዲስ አበባ ከተማ ካነጋገርናቸው አስተያየት ሰጪዎች መካከል ገሚሱ በውጤቱ ሲደሰቱ፣ የተቀረሩት ደግሞ ቅር ተሰኝተዋል። ኢትዮጵያን ጨምሮ በዓለም ላይ ያሉ ግጭቶችን ከማስቆም አንጻር ከአዲሱ የአሜሪካ ፕሬዝደንት የተሻለ ጥረት እንደሚጠበቅም ገልጸዋል። ኬኔዲ አባተ አስተያየቶቹን አሰባስበዋል። ስሜ ብሮክ ቧም ይባላለው። ያሁን ጠብቀ ነበረ፣ እሱ እንደሚያሸንፍ አንድም እሱ ደጋፊው ነኝና ሰውየው ይዞ የቀረበው ደግሞ መከራከሪያ ሪሶቹ ራሱ አሪፍ ናቸው፣ ግን ከዛ ውስጥ ትንሽ ስደተኞችን የወጡት እንትን ከአሜሪካ አስወጣለሁ ምናምን የሚለው ነገር ካቀረባቸው ፖሊሶች ውስጥ ቢያንስ እሱን ነው እንትን ብዙም ያለወደድኩለት ና። አሪፍ ነው ጥሩ ነው። በቀጣም ደግሞ ባለው በተለይ ዩክሬንና ሩሲያ መካከል ያለውን ጦርነት ለማስቆም ጥረት ማድረግ አለበት ብዬ አስባለሁ። ብዙ አመታትን አስቆጥረዋል፣ ጊዜ እነ ጆ ባይደን አልቻሉበትም ሊያስቆሙ። ሌላውም ደግሞ አሁን በመካከለኛው ምስራቅ ደግሞ በእስራኤልና ኢራን መካከልም ሌላ ውጥረት እየተነሳ ነውና በተቻለ መጠን እሱን ማግራገብ አለበት ብዬ አስባለሁ። ባለፈው ከነበሩት አንጻር ትንሽ እሱ ይህን ነገር ይፈተዋል ብዬ ጠብቃለሁ። ሌላው ደግሞ ማስወገዳ አለበት ብዬ ማስበው ዓለም በሁለት ወደ እንደ ምስራቅ ሩሲያና በአሜሪካ በኩል ሆነው የመከፋፈል ነገር እየታየ ነውና ሌላ የአለም ጦርነት እንዳይቀሰቀስ እሱም በምስራቅ ና በምዕራቡ መካከል ያለው ውጥረት በተቻለ መቀነስ መጠን ለመቀነስ መሞከር አለበት ብዬ አስባለሁ። ተጨማሪ ደግሞ ለኢትዮጵያ ሰላማዊ የሆነ ነገር እንዲፈጠር አማጽያኖችን አንድ ላይ በማድረግ ከመንግስት ጋር እንዲደራደሩ መንገዶችን በማመቻቸት ተስፋ አድርጋለሁ በእነሱ በኩል የችግራችን እንዲፈታ። መስፍን ኃይል ይባላለሁ። በጣም ነው የሚያሳዝነው። እኔ ካሜላ ካሜላ ታሸንፋለች ብዬ አስቤ ነበር፣ ግን ያሰብኩት አልሆነም። ስለዚህ የአሜሪካ ለመጀመሪያ ጊዜ ሴት የመምረጥ እድሏ አልተሳካም ማለት ነው። አንድ ሴት በፕሬዚዳንት ደረጃ ትመጣለች ብለን አስበን ጓጉተን ነበር፣ ይህም አልተሳካም። በጣም ግን ከሁሉም በላይ ደግሞ የሚያሳዝነው የተፈረደበት ሰው በወንጀል የተጠረጠረ ሰው ፍርድ ቤት ጊልቲ ብሎ ከወሰነበት በኋላ ተመልሶ እንደገና ስልጣን ላይ መውጣቱ በጣም የሚገርም ነው። ከዚህ በፊት አይተኗል። አራት አመት ስለራሱ ራሱ ብቻ የሚያስብ መሪ ነው አድርጌ የማስበው። ለህዝቡ ብዙ የማይጨነቅ በተለይ ደግሞ ከውጭ ሀገር ጋር ያለው ግንኙነት ይህ ነው የሚባል አይደለም። ለምሳሌ ብትመለከት ከራሻ ጋር ያለው አመለካከት እኔ በጣም የራሻ ወዳጅና ዘመድ ነው ይመስለኝ ሁላ። እና እሱ መመረጡ ለአሜሪካ ህዝብ ምን ማለት እንደሆነ በጣም ግራ የሚገባ ነው። ድርጅ ነገሳ ይባላለሁ። በአሜሪካ ምርጫ ላይ እርግጥ ስንጠብቅ የነበረው ዶናልድ ትራምፕ እንደሚያሸንፍ ነበር። አንዳንድ ነገሮችን እያየን ነበረና ዶናልድ ትራምፕ ብዙ ጉለቶችም አለበት። ይሄ ኤክስትሪሚስት የሚባል ነገር አለ። ያ ደግሞ እንደ መጀመሪያው ሳይሆን ትንሽ ይቀንሳል ብዬ ነው የማስበው። ዓለም ባለጅበት ደረጃ ላይ ሆነ ግን ስናስበ ዶናልድ ትራምፕ መምጣቱ ለአሜሪካ ሚሆን ለየትኛውም ዓለም ሀገራት አሪፍ ነው ብዬ ነው ማስበ። አሁን አስቡት የራሽያ እና የዩክሬን ግጭት ሲጀመር ስንት ዓመት አሁን ወደ ሶስት ዓመት ገደማ ነው መሰለኝ ሊሆን ነው። ይሄ ጦርነትም ወደ ሰላም እንደሚመጣ ተስፋ አድርጋለሁ። ወደ እኛ አጉር ስንመጣ ወደ አፍሪካ ማለት ነው ኢስት አፍሪካ ነው። ሶማልና ኢትዮጵያ፣ ኤርትራና ኢትዮጵያ ምናምን፣ ግብጽም ደግሞ እንደምናውቀው ሰሞኑን የተለያዩ ነገሮችን እንሰማለን። እነሱ የፈረሙ ጣሊያንስ ምናምን ነገሮች አሉ እና እዚህ ላይ ትራምፕ ትንሽ ነገሩ እንዳይባባስ ሊያደርግ ይችላል ብለን እንጠብቃለን። የእኛ ሀገርም ኢትዮጵያንም የታጠቁ ኃይላት ከመንግስት ጋር እንድታርቁ በአንዳንድ ነገሮች እንደምረዳን ተስፋ እናደርጋለን። ጌራ ወርቅ አይችሉም እባላለሁ። ውጤቱ አሳዝኖኛል። ሀሪስ እንድታሸንፍ ፈልግ ነበረ። የመጀመሪያው ሴት አሜሪካዊ ፕሬዚዳንት እንድትሆንም ፍላጎቱ ነበረኝ። ዶናልድ ትራምፕ ከዚህ በፊት ፕሬዚዳንት በነበረበት ሰዓት በታላቅ የኢትዮጵያ ህዳሴ ግድብ ላይ ያሳየው አቋም ብዙዎችን ያስከፋ ነበር። እንደሚታወቀው የግል ፐርሶናሊቲውም የነጭ አክራሪ ብሄርተኛ ስለሆነ የሷ አቋም አይመቸኝ የሚያንጸባርቅ አቋም በስደተኞች ላይ የሚያራምደው የአክራሪነት ባህሪ ስለማይመቸኝ ከዚህ አንጻርና ከግል ፐርሶናሊቲው አንጻር እሷ ብታሸንፍ ደስ ይለኝ ነበር። አልተሳካም። እንግዲህ ስሜ ሳይፈን ይባላል። በብዙ አይነት መንገድ ነው ይህን ምርጫ እየተከታተልኩት የነበረው ፖለቲካሊ ማለት ኢኮኖሚካሊ እንደ ሀገር ስታየው ብዙ ነገሮች ኳሊ ነበሩ ታሪኮች ነበሩ ትራምፕ ኢትዮጵያ ላይ እንትን የሚላቸው ነገሮች ተለዩ ሳንክሽኖች እና ነበርና ከሱ አንጻር ሳየው እሱ በዛ ልክ ባይመረጥ ብዬ አስብ ነበር ግን ሞር ደሞ እንደ ሃይማኖት ደሞ እንትን ስታየው ደሞ ያው ጥሩ የሆነ አመለካከት ስላለው እንደዛ ብለን ስለምንጠብቅ እሱ እንዲመረጥ ሁላችንም አብዛኞቻችን ጓደኞች እሱ እንዲመረጥ ነበር እየጠበቀኝ ነበር የተሳካም ይመስለኛል በጣም ስለዚህ እንዳለ ተመቼ ባላለው ትራምፕ እንግዲህ በማሸነፋቸው ያን ያህል እንትን ደስተኛ አይደለም። ምንድን ነው ከዚህ ቀደም የነበረው ሁኔታ በተለይ ከጥቁሮች መብት የሚባለው ነገር እሱ ነገር ሳስብ ትንሽ አሁንም በቃ ያን ያህል ለውጥ እንደሌለ ነው የሚታየኝ እና ምናልባት አዲስ ሰው ቢሆን ግን እሷ ብታሸንፍ ኖሮ ተስፋ ይኖረናል፣ አዲስ አይዲዮሎጂ ይዛ ትመጣለች ብዬ አስብ ነበር። አሁንም በአሜሪካ ምርጫ ላይ እንቆያለን። በአሜሪካ ምርጫ የሪፐብሊካን ፓርቲው የህግ መወሰኛ ሸንጎውን ወይም ሴኔት በበላይነት ተቆጣጥሯል። ይህም በድጋሚ ፕሬዚደንታዊ ፍክክሩን ላሸነፉት ዶናልድ ትራምፕ ያቀዷቸውን የህግ ለውጦች ለማድረግ ቁልፍ የሆነ መሳሪያ ይሰጣቸዋል። የቪኦኤ የኮንግረስ ዘጋቢ ካትሪን ጂፕሰን የላከችው ዘገባ ነው እንደሚከተለው ተሰናድተዋል። ሪፐብሊካኖች በአሜሪካ ሴኔት ከአራት ዓመታት ወዲህ ለመጀመሪያ ጊዜ የበላይነትን አግኝተዋል። ሚች መካነል በሴኔቱ የሪፐብሊካን መሪ ናቸው። ይህ በእርግጥ ለፓርቲው ደስ የሚል ቀን ነው። ሪፐብሊካኖቹ ከፍተኛ ፉክክር የታየበትንና እንደሚያሸንፉም ሲጠብቁ የነበረውን የፔንስልቬንያ ግዛት አሸንፈዋል። በግዛቲቱ ለሴኔት ተወዳድረው ያሸነፉት ዴቪድ ማክሮሚክ፣ በጣም ጥሩ ወደሆነ አቅጣጫ እየተጓዝን ነው። በቴክሳስ የዲሞክራቲክ እጩ ካሊን ኦልሬድ በሪፐብሊካኑ ሴናተር ቴድ ክሩዝ ተረድተዋል። ቴድ ክሩዝ፦ ለእናንተ እታገላለሁ። ለሥራችሁ፣ ለደህንነታችሁና ለሕገ መንግሥታዊ መብታችሁ እታገላለሁ። በተወካሽ ምክር ቤት ደግሞ ሁሉም 435 መቀመጫዎች ለምርጫ ቀርበዋል። በዚህም ሪፐብሊካኖቹ ያላቸውን የበላይነት ይዘው ይቀጥላሉ ተብሎ ይጠበቃል። በሴኔቱ ምርጫ ዲሞክራቶቹ የካሊፎርኒያን ግዛት በአደም ሼፍ አማካኝነት አሸንፈዋል። ነጻነታችንና ዲሞክራሲያችን ለማስጠበቅ ለመፋልም ቆርጫ አለው። ሴኔቱን ማሸነፍ በጥቂት ግዛቶች ፉክክር የተወሰነ ነው። በሞንታና ሪፐብሊካኑ ቲም ሺሂ የዲሞክራቲን ሴናተር ጆን ቴስተር መቀመጫ ነጥቀዋል። ሪፐብሊካኖቹ ሴኔቱን በመቆጣጠራቸው ዶናልድ ትራምፕ በአገሪቱ ከፍተኛው የፍርድ አካል ለሆነው ጠቅላይ ፍርድ ቤት የሚያቀርቧቸውን ዳኞች ለመሾም ይረዳቸዋል። ሌሎችንም የህግ ጉዳዮች በቀላሉ ለማሳለፍ ያስችላቸዋል። ኬሲ በርጋት ከጆርጅ ዋሽንግተን ዩኒቨርሲቲ በህግ መወሰኛ ሸንጎ የበላይነት መያዛቸው የካቢኔና ከዛም በታች ያሉ ስልጣኖችን፣ እንዲሁም የፍርድ ቤቶችን ጨምሮ በስራ አስፈጻሚ ውስጥ ያሉ በሺህ የሚቆጠሩ ስልጣኖችን ትራምፕ ካለ ዲሞክራቶች ድጋፍ ለመሙላት ያስችላቸዋል። ከዚህ ቀደም ሪፐብሊካኖቹ ሁለቱንም ምክር ቤቶች የተቆጣጠሩት በትረምፕ የሥልጣን ዘመን በመጀመሪያዎቹ ሁለት ዓመታት ነበር። ካትሪን ጂፕሰን ለላከችው ዘገባ እንግዳው ልነኝ ዋሽንግተን ዲሲ። የምርጫ ዘገባችን አሁንም እንደቀጠለ ነው። የአውሮፓ መሪዎች ለትረምፕ የደስታ መግለጫ መልዕክት ላኩ። ስለ ቀጣዩ የአትላንቲክ ተሻጋሪ ግንኙነት ስጋት እንዳላቸው ግን ገልጸዋል። በአውሮፓ ያሉ የአሜሪካ አጋሮች ትራምፕ በሁለተኛው የስልጣን ዘመናቸው በውቅያኖስ ተሻጋሪው ህብረት ላይ ምን አንድምታ እንደሚያስከትል በስፋት ስጋት ቢኖራቸውም ባለፈው ማክሰኞ በተካሄደው ፕሬዝደንታዊ ምርጫ ላሸነፉት ለቀድሞው ፕሬዝደንት ዶናልድ ትራምፕ የእንኳን ደስ ያለው መልእክት አስተላልፈዋል። ሄንሪ ሪጅዌል ከለንደን ተከታዩን ዘገባ አድርሶናል። ቆንጅት ታየ አቅርበዋለች። ዶናልድ ትራምፕ ሜድ አ ሂስቶሪክ ካምባክ ኢን ትዩዝዴይስ ዩኤስ ፕሬዝደንሻል ኢሌክሽን የአሜሪካ ህዝብ ከዚህ ቀደም ያልታየ ጠንካራ ሥልጣን ሰጥቶናል። አውሮፓውያኑ የዩናይትድ ስቴትስ አጋሮች ታዲያ ትራምፕ በዚህ ሥልጣናቸው ምን ያደርጉ ይሆን የሚለውን እያወጡ እያወረዱ ናቸው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በምርጫ ዘመቻ ወቅት የእሳቸው ሌበር ፓርቲ ባለስልጣናት ለተፎካካሪያቸው ለካማላ ሀሪስ ምክር በመለገሳቸው የተነሳ የትረምፕ ዘመቻ ነቀፌታ ካሰማ በኋላ መቃቃር ተፈጥሮ የነበረ። ይሁን እንጂ ስታርመር ቶሎ ብለው ነው ለትራምፕ የደስታ መግለጫ ያስተላለፉት። እንደሚመስለኝ በአሁኑ ጊዜ ያለነው በአያሌ አስር ዓመታት ባልታየ ደረጃ በተበጠበጠ ዓለም ነው። የጀርመን ቻንስለር ኦላፍ ሾልዝ በበኩላቸው ትራምፕ ዋይት ሀውስ ከገቡ ነገሮች በጣም የተለዩ እንደሚሆኑ ቢጠብቁም ለአሜሪካ አስተማማኝ ውቅያኖስ ተሻጋሪ አጋር ሆነን እንቀጥላለን ብለዋል። ይህ ሩሲያ በዩሮ አትላንቲክ አካባቢ ጸጥታ ላይ ስጋት ደቅናለች የሚለውን በሁሉም የኔቶ አጋሮች ዘንድ ያለውን እምነትም ይመለከታል። በሌላ በኩል ትራምፕ የሩሲያን ወረራ ለመመከት ውጊያ ለምታካሂደው ለዩክሬን ዩናይትድ ስቴትስ የምትሰጠውን ድጋፍ ሲተቹ እንደነበረ ሲታወቅ፣ አሁንም ወታደራዊና የፋይናንስ ድጋፉን ያቋርጡት ይሆናል የሚል ስጋት አለ። በመጀመሪያው የስልጣን ዘመናቸው የሰሜን አትላንቲክ ቃልኪዳን ሀገሮች እየተጠቀሙብን ነው በማለት ከውቅያኖስ ተሻጋሪው ወታደራዊ ህብረት ኔቶ አስወጣታለሁ ሲሉ ማስፈራራታቸው የሚዘነጋ አይደለም። ይሁን እንጂ የኔቶ ዋና ጸሐፊ ማርክ ሩተ ትናንት ረቡዕ ባወጡት መግለጫ ትራምፕ የአውሮፓን የመከላከያ ወጪ ቀይረዋል፣ የአሜሪካና የአውሮፓ የወጪ ሸክም ክፍፍልም እንዲስተካከል አድርገዋል፣ የህብረቱን አቅምም አጎልብተዋል ሲሉ ተናግረውላቸዋል። የሃንጋሪው ጠቅላይ ሚኒስትር ቪክተር ኦርባን ትራምፕ እንዲያሸንፉ እንደሚመኙ ገሀድ የነበረ ቢሆንም ማሸነፋቸው እውን ሲሆን ዓለም ላይ ሰላም እንደሚመጣ ተስፋ የሚሰጥ ብለውታል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና ዶናልድ ትራምፕ አንዴ ሞቅ አንዴ በረድ የሚል ግንኙነት የነበራቸው ሲሆን የፈረንሳዩ መሪ ለአዲስ ተመራጩ ፕሬዚደንት ባስተላለፉት መልእክት አብሬዎት ለመስራት ዝግጁ ነኝ፣ ሁለታችንም እምነታችንን ይዘን በመከባበር እና በተስፋ መንፈስ ለሰላምና ለብልጽግና አብሬዎት ልሰራ ዝግጁ ነኝ ብለዋቸዋል። በተጨባጭ ግን ይላሉ የአሜሪካ ዩኒቨርሲቲው የውጭ ፖሊሲ ተንታኝ ጋሬት ማርቲን በተጨባጭ ግን አውሮፓውያኑ የአሜሪካ አጋሮች ለሚመጣው አስቸጋሪ ጊዜ እየተዘጋጁ ናቸው። በትራምፕ ዘመን የነበረው አራት ዓመት ያልተረጋጋ ነበር፣ ያለማቋረጥ መጨቃጨቅ የነበረበት፣ ብዙ ክፍፍል የታየበት ጊዜም ነበር። እንግዲህ ያ የነበረው ሁኔታው እንደ አሁኑ አደገኛ ባልነበረበት ጊዜ ነው። አሁን አውሮፓ ውስጥ ለሁለት ዓመት ተኩል የዘለቀ ትልቅ ጦርነት እየተካሄደ ያለበት ጊዜ ላይ ነን። ይህ በእንዲህ እንዳለ በሚቀጥለው ሳምንት አዘርባጃን ላይ የሚካሄደው ወሳኝ የአየር ንብረት ጉባኤ ላይ የዶናልድ ትራምፕ ለሁለተኛ የስልጣን ዘመን መመረጥ ዜና ሳያጠላበት እንደማይቀር ተመልክቷል። ቀጣዩ ዘገባ ደግሞ እስራኤላውያንና ፍልስጤማውያን በፕሬዝደንት ትራምፕ መመረጥ የተሰማቸውን ደስታ ገለጹ ይላል። እስራኤላውያንና ፍልስጤማውያን ዶናልድ ትራምፕ በዩናይትድ ስቴትስ በፕሬዚዳንታዊ ምርጫ አሸንፈው የመመረጣቸውን ዜና በደስታ መቀበላቸውን በመግለጽ ላይ ናቸው። ከሁለቱ ወገኖች በኩል ትናንት ረቡዕ በተሰሙት አስተያየቶች እስራኤላውያን ከሐማስ፣ ሂዝቦላና ኢራን ጋር እያካሄዱ ባሉት ጦርነት ይረዱናል የሚል ተስፋ ማድረጋቸውን ሲገልጡ ፍልስጤማውያን በበኩላቸው ነጻ የፍልስጤም ግዛት በሚመሠረትበት ሁኔታ ላይ አንዳንድ አዳዲስ ሐሳቦችን ያመጡ ይሆናል የሚል ተስፋ አሳድረዋል። ሊንዳ ግራንድስቲን ከኢየሩሳሌም ያጠናከረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ታላቁ ዳግም ወደ ስልጣን የተመጣበት ክስተት ሲሉ ፈጥነው ለዶናልድ ትራምፕ የደስታ መግለጫ ካሰሙት ውስጥ ናቸው። አብዛኛው እስራኤላውያንም በውጤቱ መደሰታቸውን ተንታኞች ይናገራሉ። አሊሰን ካፕላን ሶመር የሃሬትስ ጋዜጣ ዘጋቢና የሃሬትስ ፖድካስት አዘጋጅ ናት። ዶናልድ ትራምፕ በምርጫው አሸናፊ በመሆናቸው አብዛኞቹ እስራኤላውያን ተበረታተው ሊሆን ይችላል ብዬ አስባለሁ። እስራኤል ለትራምፕ ዳግም መመረጥ ካሳየችው ከፍተኛ ድጋፍ በዓለም አቀፍ ደረጃ ከአብዛኞቹ የተለየ አቋም አንጸባርቃለች። በመጀመሪያ የስልጣን ዘመናቸው ያሳዩት ላቅ ያለ ይሁንታ ያስገኘላቸው ጠንካራ ሪከርድ አላቸው። ዶናልድ ትራምፕ ፕሬዚዳንት በነበሩባቸው አራት ዓመታት እስራኤል ከዩናይትድ ስቴትስ በኩል ምንም አይነት ትችት ደርሶባት አያውቅም ማለት ይቻላል። አንዳንድ የትራምፕ መራጮች ፕሬዚዳንት ትራምፕ ከዚህ ቀደም ባሳዩት አቋም መሰረት እስራኤልን ከቀንደኛ ጠላቷ ኢራን በመከላከሉ ረገድ ይደግፏታል የሚል እምነት አላቸው። ፒተር ዶይሽ በአሁኑ ወቅት በከፊል ኑሯቸውን በእስራኤል ያደረጉ የቀድሞ ዲሞክራት የምክር ቤት አባል ሲሆኑ በትራምፕ የምርጫ ዘመቻም የተሳተፉ ናቸው። ፕሬዚደንት ትራምፕ ወደ ሥልጣን በመጡ የመጀመሪያው ቀን ነው ለኢራን የሚሰጠው የገንዘብ ድጋፍ እንዲቋረጥ ያደረጉት። እናም ከካመላ ሄሪስ ጋር ባደረጉት ፕሬዚደንታዊ ክርክር ወቅት እንደ ገለጹት ወደ ሥልጣን ዘመናቸው መገባደጃ ግድም ኢራን ሙሉ በሙሉ መባል በሚችል ደረጃ ወደ መራቆት ተቃርባ ነበር። ለሂዝቦላ፣ ለሁቴዎችም ሆነ ለሐማስና ለአሸባሪ ሸሪኮቻቸው ድጋፍ የሚያውሉት ገንዘብ አልነበራቸውም። ይሁን እንጂ እስራኤል በዲሞክራቶች አስተዳደር ወቅት ያገኘችውን የመሰለ ከፍተኛ ወታደራዊ እርዳታ ላይቀጥል እንደሚችል በመጠቆም አንዳንዶች ያስጠነቅቃሉ። አሳፍ ሻሪቭ በኒውዮርክ የእስራኤል የቀድሞ ቆንስላ ጀኔራል ሆነው ያገለገሉ ናቸው። እርግጥ ነው ትራምፕ ስልጣን ላይ በነበሩበት ወቅት በሐሳብ ገልጠውታል። እውነታው ግን አይረን ዳውም በራዳር አማካኝነት ሚሳይሎችን ከርቀት የሚለይ መሳሪያ ለእስራኤል የተሰጠው በኦባማ የሥልጣን ዘመን ሲሆን፣ እስራኤል ባለፈው ዓመት ብቻ 22 ቢሊዮን ዶላር ድጋፍ ከዩናይትድ ስቴትስ አግኝታለች። በዶናልድ ትራምፕ የሚመራው የዩናይትድ ስቴትስ አስተዳደር እርሳቸው ብዙ ጊዜ እንደሚሉት ይህን ያህል ገንዘብ በነጻ የሚሰጥበት እድል ያለ አይመስለኝም። አንዳንድ ፍልስጤማውያንም በተመሳሳይ የትራምፕን ለድል መብቃት በደስታ እየተቀበሉ ነው። የፍልስጤማውያን አስተዳደሩ መሪ ማህሙድ አባስ ትራምፕ በጋዛ እየተካሄደ ላለው ጦርነት መቋጫና ለነጻ ፍልስጤም ግዛት መረጋገጥ እንደሚሰሩ እርግጠኛ ነኝ ይላሉ። ከእስራኤል ጋር ጦርነት ከተጀመረ ወዲህ ከ43 ሺህ በላይ ፍልስጤማውያን መገደላቸውን የሐማስ ባለስልጣናት ይናገራሉ። በጋዛ የሚገኙት ፍልስጤማውያን ከምርጫው አስቀድሞ በሰጡት አስተያየት البريزيدنت جو بايدن قرر مسيئتهون غلطوال مصطفى ابو حماده غزاوي على فلسطينوي تفناق عناچو بايدن يعني قضى اربع سنين وما عملش للشعب الفلسطيني كان يوعدنا انه ايش حل الدولتين في النهايه لا حل دولتين ولا حاجه دعم دعم ባይደን አራት ዓመታት ቢያሳልፉም ለፍልስጤም ሕዝብ መፍትሄ አላቀረቡም። ሁለት ነጻ ሀገሮች ጎን ለጎን በሰላም መኖር የሚችሉበት ሁኔታ እንዲፈጠር በሚል ነበር ቃል የገቡት። በመጨረሻው ግን የሁለት ነጻ ሀገሮች ሐሳብ እውን መሆን አማራጭ አልሰመረም። ትራምፕ በዩናይትድ ስቴትሱ ምርጫ ለሥልጣን ከበቁ ለፍልስጤም ሕዝብ ምሕረት እንዲወርድ የሚል ነው ጥያቄያችን። ተመራጩ ፕሬዚዳንት ትራምፕ በምርጫው አሸናፊ መሆናቸውን ተከትሎ ባሰሙት ንግግራቸው ሁሉንም ጦርነቶች አስቆማለሁ ሲሉ ቃል ገብተዋል። ይሁን እንጂ እስካሁን ሊፈታ ላልቻለው የእስራኤልና የፍልስጤም ግጭት እንዴት እልባት ለማበጀት እንደሚያስቡ ግን ግልጽ አይደለም። እስራኤላውያን የትራምፕ ሁለተኛ የሥልጣን ዘመንን በስጋት እየተጠባበቁ ነው ይላል ቀጣዩ ዘገባ። እስያውያን የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ በማክሰኞ ምርጫ በማሸነፋቸው የእንኳን ደስ አለዎት መልእክት ልከዋል። ይሁን እንጂ በርካታ እስያውያን አሜሪካ ትቅደም የተሰኘው የውጭ ፖሊሲያቸው ምን ሊሆን እንደሚችል ስጋት ጭሮባቸዋል። የአሜሪካ ድምፅ ቢል ጋሎ ከሶል ደቡብ አፍሪካ ደቡብ ኮሪያ ይቅርታ፣ የላ የደረሰን ዘገባ የደንገረሞት አቀርበዋለች። ዶናልድ ትራምፕ በመጀመሪያው ዙር የፕሬዝዳንትነት የስልጣን ዘመናቸው ከፍተኛ ዛቻዎችን ከዲፕሎማሲ ጋር የቀላቀለና ለትንበያ አዳጋች የሆነ የውጭ ፖሊሲ ተጠቅመዋል። ትራምፕ ወደ ስልጣን ሲመለሱ ቅድሚያ አሜሪካ የተሰኘው የትራምፕ ፖሊሲ ሁለተኛ ዙር ምን ሊመስል እንደሚችል እስያውያን የዩናይትድ ስቴትስ አጋሮች ለመገመት እየሞከሩ ነው። የደቡብ ኮሪያው ፕሬዝዳንት ዮን ሱክዮኤል ትራምፕ ምርጥ የደህንነት አቋምን ይገነባሉ በማለት ዛሬ ሐሙስ ተስፋቸውን ገልጸዋል። አሽያ ታፕዮንያንግ በደቡብ ኮሪያና በዩናይትድ ስቴትስ ጠንካራ ግንኙነት ላይ የተመሰረተ በእስያ ፓሲፊክና ና በዓለም አቀፍ ቀጠና ውስጥ ጠንካራ ትብብርና አጋርነት ስለመኖሩ ተነጋግረናል። የሲኦል ነዋሪዎች ትራምፕ ደቡብ ኮሪያን ሳያማክሩ ከሰሜን ኮሪያ ጋር ስምምነት ላይ ሊደርሱ ይችላሉ የሚል ስጋት አላቸው። ትራምፕ በበኩላቸው ደቡብ ኮሪያ የዩናይትድ ስቴትስን ሰራዊት ለማስተናገድ ከፍ ያለ ገንዘብ እንድትከፍል ጫና ማድረጋቸውን የቀጠሉ ሲሆን ይህ ሁኔታም የሲኦል ነዋሪዎች ዋሽንግተን ለሲኦል የመከላከያ ሽፋን ለመስጠት ምን ያክል ቁርጠኝነት እንዳላት ጥያቄ እንዲያነሱ አድርጓቸዋል። ምንም እንኳን የጃፓኑ ጠቅላይ ሚኒስትር ሺገሩ ኢሺባ ከትራምፕ ጋር ያደረጉትን የመጀመሪያውን ውይይት እጅግ ወዳጃዊ ብለው ቢጠሩትም ጃፓንም ተመሳሳይ የሆነ ስጋት አለባት። የኢሺባ መሪ ፓርቲ ባለፈው ወር በምርጫ ተሸንፏል። በዚህ የተነሳም አቅማቸው የተዳከመው ጠቅላይ ሚኒስትር ኢሺባ የትራምፕን ጥያቄዎች እምቢ ለማለት ከባድ ሊሆንባቸው ይችላል። ቶሞሂኮ ታኒጉቺ የፊጂትሱ ፊውቸር የምርምር ማዕከል ልዩ አማካሪ ናቸው። ከትራምፕ ጋር ስኬታማ በሆነ መልኩ ለመደራደር ጠንካራ መሆን ያስፈልጋል። የካበተ የፖለቲካ አቅም ያስፈልጋል። ይሄ ደግሞ የጃፓኑ መሪ ሺባም ሆነ ማንም ሰው ሊያሳየውና ሊሆነው የማይችለው ነገር ነው። የታይዋን መንግስትም ከዩናይትድ ስቴትስ ጋር ያለውን ግንኙነት ከዓለት የጠነከረ በማለት አበክሮ አስታውቋል። ይሁን እንጂ ቻይና አዲሱን የዩናይትድ ስቴትስ ፕሬዚዳንት ታይዋን ላይ በተከታታይ ወታደራዊ ማስፈራራቶች በማድረግ ልትፈታተናቸው ትችላለች በማለት ስጋቷን ገልጻለች። ትራምፕ ታይዋንን በተመለከተ የተደበላለቀ መልዕክት አስተላልፈዋል። ታይዋን የዩናይትድ ስቴትስን የጦር ከለላ የምትሻ ከሆነ ገንዘብ መክፈል አለባት ያሉ ሲሆን የአሜሪካንን የፋብሪካ ስራዎች እየዘረፈች ነው ሲሉም ቅሬታ አቅርበዋል። በተጨማሪም ትራምፕ ከፍተኛ ታሪፍ ከመጣላቸው ጋር ተያይዞ የዩናይትድ ስቴትስና የቻይና የንግድ ጦርነት በቀጠናው ላይ የሚያስከትለውን ጫና በተመለከተ በአካባቢው ሰፊ የሆነ ስጋት አለ። እስያ ውስጥ ብዙዎች የፕሬዝዳንት ጆ ባይደንን ዲፕሎማሲያዊ እሴቶችን በመተው በትራምፕ አስተዳደር ስር የበለጠ ግብይት እንደሚደረግ ይጠብቃሉ። ነገር ግን ይሄ በትክክል ምን እንደሚመስል ግልጽ አይደለም። ቢል ጋሎ ከሲኦል ደቡብ ኮሪያ ላደረሰው ዘገባ፣ አይደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። አሁን ደግሞ ኢትዮጵያን ወደ ተመለከቱ ዘገባዎች እናልፋለን። የኢትዮጵያ መንግስት በአማራ ክልል የሚፈጽመውን የዘፈቀደ እስር እንዲያቆም አምነስቲ ጠየቀ። የኢትዮጵያ መንግስትና የአማራ ክልል ባለስልጣናት ካለፈው አንድ ወር ጀምሮ በአማራ ክልል ውስጥ እየፈጸሙ ያሉትን በሺዎች የሚቆጠሩ ሲቪሎች የዘፈቀደ ጅምላ እስር እንዲያቆሙ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አሳስቧል። ድርጅቱ በጉዳዩ ላይ ምርመራ ማድረጉን ጠቅሶ በክልሉ የሚገኙት አራት ጊዜያዊ ማቆያዎች በሺዎች በሚቆጠሩ ሲቪል እስረኞች መሞላቱን አስታውቋል። በጉዳዩ ላይ ከኢትዮጵያ ምላሽ ማግኘት አልቻልንም። ጽዮን ግርማ ዘገባ አላት። በአማራ ክልል ላለፈው አንድ ወር እየተፈጸመ ነው ያለው የዘፈቀደ እስር ማብቃት እንዳለበት ገልጾ ትላንት ማክሰኞ ጥቅምት 28 2017 ዓ ም መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በክልሉ በሚገኙ አራት ካምፖች ውስጥ በሺዎች የሚቆጠሩ ሲቪሎች ታስረው ይገኛሉ ብሏል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋች ሱአድ ኑር بعدك علي تأثر وسويت منها من هالندهونة تأيك أنا تشون بر ትክክለኛው አኃዝ እስካሁን የለንም፣ ነገር ግን ቢያንስ በሺዎች የሚቆጠሩ ሰዎች ኢትዮጵያ ውስጥ በዘፈቀደ ታስረው እንደሚገኙ በእርግጠኝነት መናገር እንችላለን። ታማኝ ምንጮች እንደሚያመለክቱት በአንድ ካምፕ ውስጥ ብቻ 1600 ሰዎች ታስረዋል። በሌሎች ካምፖች ደግሞ በመቶዎች የሚቆጠሩ ሰዎች ታስረዋል። ከዛ በላይ እነዚህ አራት ካምፖች ብቻ አይደሉም ያሉት። ምናልባት እነዚህ የታወቁት ናቸው ሰዎች በዘፈቀደ የሚታሰሩባቸው ፖሊስ ጣቢያዎችን ጨምሮ ተጨማሪ የማቆያ ቦታዎች እንዳሉ መረጃ ደርሶናል። ከቁጥሩ በላይ በጣም አሳሳቢው ግን የሕግ የበላይነትን ለአደጋ በሚያጋልጥ መልኩ ይህ አይነት እስር እየተለመደ መምጣቱ ነው። ድርጅቱ በቅርቡ ከእስር የተለቀቁ ሁለት እስረኞችን፣ አምስት የታሳሪ ቤተሰቦችንና እንዲሁም ከታሳሪ ቤተሰቦች ጋር በቀጥታ ቅርበት ያላቸውን ዘጠኝ ሰዎችን ቃል መቀበሉን በሪፖርቱ ላይ በአስረጅነት አስፍሯል። አምነስቲ የመረጃ ምንጮቹን ጠቅሶ በአማራ ክልል በዳንግላ ጭልጋ፣ ኮምቦልቻ እና ሸዋሮቢት በሚገኙ የማሰሪያ ካምፖች ውስጥ በሺዎች የሚቆጠሩ ሰዎች ታስረው እንደሚገኙ ጠቅሷል። ዳንግላ ከሚገኘው እስር ቤት በቅርቡ መለቀቁን ለአምነስቲ የገለጸው ግለሰብ ከእስር እስከሚለቀቅ ድረስ 1ሺ 610 የሚሆኑ እስረኞች በካምፕ ውስጥ እንደነበሩ ተናግሯል። ካምፑ በእስረኛ ቁጥር ከመጨናነቁ የተነሳም በግቢ ውስጥ ተጨማሪ የቆርቆሮ የእስረኛ ቤቶች ሲገነቡ መመልከቱን ተናግሯል። አምነስቲ እነዚህ የቆርቆሮ እስር ቤቶች እየተገነቡ እንደነበረ ማረጋገጡን በሪፖርቱ ላይ ጠቅሷል። በእስረኞች እንደተጨናነቀ በሪፖርቱ ላይ የተገለጸው ኮምፖልቻ ውስጥ ይገኛል የተባለው ጮሪሳ የተሰኘ ወታደራዊ ካምፕ ሲሆን በዚህ ካምፕ ውስጥም በመቶች የሚቆጠሩ ሲቪሎች ታስረው እንደሚገኙ የአይንማኙ ለአምነስቲ ተናግሯል። በተለይ በክልሉ የፖለቲካ ጉዳይ ውስጥ አስፈጻሚ አካላቱን ይሞግታሉ የተባሉ ዳኞችና አቃቢያን ሕግ በካምፖቹ በጅምላ ታስረው ከሚገኙ እስረኞች መካከል እንደሆኑ አምነስቲ የአይንማኞቹን ጠቅሶ በሪፖርቱ ላይ አስፍሯል። ማንነቱ እንዳይገለጽ ድርጅቱን የጠየቀ አንድ ዳኛ ዘጠኝ ዳኞችና ሌሎች በክልሉ የሚገኙ የፍርድ ቤት ሰራተኞች በእስር ላይ እንዳሉ ተናግሯል። በጥቅምት ወር አጋማሽ ላይ ከነዚህ ተጨማሪ ታስረው የነበሩ አራት ባለሙያዎች መለቀቃቸውን ይኸው የአይን እማኝ ጠቁሟል። አብዛኞቹ ዳኞች ፍርድ ቤት አገልግሎት ከሚሰጡበት ቦታ ተወስደው መታሰራቸውን ለአምነስቲ የገለጸው እማኙ የታሰሩበት ምክንያትም በቀጥታ ከታሰሩ ሰዎች ጋር በተያያዘ በሰጧቸው የፍርድ ቤት ትዕዛዝና ውሳኔዎች በተመለከቷቸው ጉዳዮች መሆኑንም ምንጩ ለአምነስቲ ተናግሯል። ሌላ ስለ ጉዳዩ ለአምነስቲ ያስረዳ አቃቤ ህግ አስራ ሶስት አቃቢያነ ህግ ከሁለት ሳምንት እስከ አንድ ወር መታሰራቸውንና እስካሁን ፍርድ ቤት አለመቅረባቸውን ገልጿል። በፍትህ ስርዓት ውስጥ ባገለገልኩባቸው ሰላሳ አመታት ውስጥ እንዲህ አይነት የስርዓት አልበኝነት ገጥሞኝ ወይም አይቻል አውቅም። ከዚህ ቀደም ሕገወጥ እስር ቢኖርም በአንድ ወይም በሁለት ቀናት ውስጥ ሰዎች ፍርድ ቤት ይቀርቡ ነበር። ሰዎቹ የታሰሩበት ምክንያት የተቀነባበረ ቢሆንም እንኳን የታሰሩበት ምክንያትና ለስራቸው ማን ተጠያቂ እንደሆነ ይነገራቸው ነበር። አሁን እኮ ማን የእስር ትዕዛዙን እንደሰጠ ማን እንዲፈቱ እንዳዘዘ የሚታወቅ ነገር የለም። አምነስቲ በተጨማሪ አስራ አንድ የወሎ ዩኒቨርሲቲ መምህራን መታሰራቸውን ከታማኝ ምንጭ ማረጋገጡን አስፍሯል። መምህራኑ ዳንግላ ውስጥ በሚገኘው ጮርሳ የወታደራዊ ካምፕ ውስጥ ለአንድ ወር ታስረው መቆየታቸውንና በዚህ ሳምንት ፍርድ ቤት መቅረባቸውን አስታውቋል። ሲቪሎች ሲታሰሩ የሚሰጣቸው ወይም የሚያዩት ምንም አይነት የእስር ማዘዣ እንደሌለ አምነስቲ ገልጿል። የድርጅቱ የመብት ተሟጋቿ ሱአድ ማሰሪያ ጣቢያዎቹ ወታደራዊ ካምፕ እንደሆኑ ጭምር ያስረዳሉ። ሪፖርቱ ቢያንስ በኮምቦልቻና በጎንደር የሚገኙት ሁለት ማሰሪያ ጣቢያዎች ወታደራዊ ተቋማት መሆናቸውን አመልክቷል። ታሳሪዎቹ ብዙ ጊዜ ከቤታቸው ርቀው የሚታሰሩ በመሆናቸው ቤተሰብ ቶሎ ቶሎ ወይም ከነጨራሹ ላያገኛቸው ይችላል። እስረኞቹ በገዢው ፓርቲ ባለስልጣናት ተሀድሶ ክሊኒክ ተብለው ወደሚጠሩ ቦታዎች ተገደው እንደሚወሰዱ ማወቅ ችለናል። በእርግጥ ይህ ሁሉ ኢትዮጵያ ውስጥ አዲስ ነገር አይደለም፣ ላለፉት ዓመታት ሲደረግ ቆይቷል። በተለይ ደግሞ አስቸኳይ ጊዜን እንደ ምክንያት በመጠቀም። አሁን ግን ባለስልጣናት ይህን ዘመቻ እያካሄዱ ያሉት ያለምንም ህጋዊ ከለላ ነው። እንዲሁ እለት ተዕለት የሚደረግ ነገር ሆኗል። ይህ ደግሞ በችግሩ ቀጥታ ጉዳት የደረሰባቸውን ብቻ ሳይሆን ሁሉንም ሊያሳስብ ይገባል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሱአድ ኑር ድርጅታቸው አምነስቲ የፌዴራል መንግስትና የአማራ ክልል መንግስት በአስቸኳይ የዘፈቀደ እስሩን እንዲያቆሙ መጠየቁን አስታውቀዋል። ባለስልጣናቱ ይሄ ዘመቻ እየተደረገ እንደሆነ አልካዱም፤ እንዲያውም በክልሉ የቴሌቪዥን ጣቢያ በይፋ አሳውቀዋል። ሁሉም ሰው ይሄ ዘመቻ በአስቸኳይ እንዲቆምና ኢትዮጵያ ውስጥ የህግ የበላይነት እንዲከበር መጠየቅ ወሳኝ ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታውና የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ መስከረም 21 ቀን 2017 ዓ ም ፕሬዝዳንት ለሀገር ውስጥ መገናኛ ብዙሀን በቃራ ሰጥተውት በነበረው መግለጫ ጽንፈኛ ሲሉ በጠሩት በክልሉ በትጥቅ ትግል ላይ በሚገኘው የፋኖ ታጣቂ ቡድንና ከታጣቂው ጋር ግንኙነት አላቸው ባሏቸው አካላት ላይ ከወትሮ የተለየ የተጠናከረ እርምጃ እንደተጀመረ መግለጻቸው ይታወሳል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ መንገሻ ፈንታው በበኩላቸው በፋኖ ታጣቂዎች ላይ የተጀመረው ወታደራዊ እርምጃ ተጠናክሮ ይቀጥላል ያሉ ሲሆን ለታጣቂዎቹ የተለያዩ ድጋፎች ችን ያደርጋሉ ያሏቸውን ሰዎች ተጠያቂ የማድረግ እርምጃ ተጀምሯል ማለታቸው አይዘነጋም ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጽዮን ግርማን ለዘገባው አመሰግናለሁ ቀጣዩ ዘገባ ደግሞ ጦርነትና የአየር ንብረት ለውጥ ረሃብ እንዲስፋፋ ማድረጋቸውን ተመድ አስታወቀ ይላል ጦርነትና የአየር ንብረት ለውጥ አሁንም በመላው ዓለም እየተስፋፋ ላለው ረሃብ ምክንያት መሆናቸውን በተባበሩት መንግስታት ድርጅት የኢንዱስትሪ ልማት ድርጅት አስታወቀ። አዲስ አበባ ውስጥ ሲካሄድ ቆይቶ ዛሬ በተጠናቀቀው ዓለምን ከረሃብ ነጻ ማድረግ በሚል መሪ ቃል በተካሄደ ጉባኤ ላይ ንግግር ያደረጉት የድርጅቱ ዋና ኃላፊ ጌርድ ሙለር ረሃብ የዓለምን ሕዝብ እየጎዳ ያለው የበለጸጉት ሀገራት ከዓመት ገቢያቸው በየዓመቱ ለአዳጊ ሀገራት ሊያደርጉ የሚገባቸውን ድጋፍ ባለመስጠታቸውና በአዳጊ ሀገራትም የፖለቲካ ውሳኔ ባለመኖሩ መሆኑን ገልጸዋል። የአፍሪካ ህብረት በበኩሉ ከአራቱ አንዱ አፍሪካዊ ለረሃብ ችግር የተጋለጠ መሆኑን ገልጾ ግጭት አሁንም ለረሃብ መስፋፋት ምክንያት እንደሆነ ተናግረዋል። ገልሞ ዳዊት ተጨማሪውን ያሰማናል። ላለፉት ሶስት ቀናት በአዲስ አበባ ሲካሄድ የቆየው የተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ዛሬ ተቋጭቷል። የድርጅቱ ዋና ኃላፊ ጌላርድ ሙለር አሁንም ረሃብ በዓለም አቀፍ ደረጃ አሳሳቢነቱ የቀጠለው በተለይ ያደጉት ሀገራት በአየር ንብረት ለውጥ ምክንያት ለአዳጊ ሀገራት ማድረግ የሚገባቸውን ድጋፍ ባለማድረጋቸው ነው ብለዋል። አሁንም ላድረግ እፈልጋለሁ። ይህም ለገቡት ቃል ታማኝ ሆነው ከየዓመቱ ገቢያቸው ዜሮ ነጥብ ሰባት በመቶውን ለአየር ንብረት ለውጥ ተጎጂዎች እንዲለግሱ ለአዳጊ ሀገራት የእዳ ስረዛና ብድር ክፍያ ማሻሻያ እንዲያደርጉላቸው የዓለም የፋይናንስ አገልግሎት እንዲያገኙና ፍትሐዊ የንግድ ልውውጥም እንዲያገኙ የሚሉትን ያካትታል። የቡድን ሰባት ሀገራት ይህን መፈጸም አለባቸው። ሚስተር ሙለር ኢትዮጵያ፣ ኬንያና ሲራሊዮን ከአፍሪካ የተሻለ እድገት ከሚያመዘግቡ የሚሰለፉ ሀገራት እንደሆኑ ተናግረው የአፍሪካና የዓለም መሪዎችም አሁንም ረሃብን ለመቀነስ ቁርጠኛ የሆነ ፖለቲካዊ ውሳኔ ማሳለፍ እንዳለባቸው ዓለምም ሁለት በመቶውን የመከላከያ በጀቱን ለረሃብ ቁጥጥር ቢያውል በአስር ዓመት ውስጥ ረሃብ ታሪክ ሊሆን ይችል ነበር ሲሉም አክለዋል። ሚስ ሞኒክ እንሳንሰ ጋንጓ የአፍሪካ ሕብረት ኮሚሽነር ሙሳ ፋቂም በመወከል በተናገሩበት ጊዜ ባለፈው አመት በዓለም በረሃብ ከተጠቁት ከ700 ሚሊዮን በላይ ህዝብ ከ200 ሚሊዮን በላዩ አፍሪካዊ መሆኑ አፍሪካ ምን ያክል የችግሩ ገፈት ቀማሽ እንደሆነች ያሳያል ብለዋል። አሁንም ዓለም በ2030 ረሃብን ለማጥፋት ከሚውለው ዓላማ ከማሳካት ሩቅ ነች። አፍሪካም በ2014 በማላቡ ስምምነት በ2025 ረሃብን ከአህጉሩ ለማጥፋት አልማ ነበረ። ይህ ግብ አሁንም በአንድ ዓመት የሚሳካ ሆኖ አይታየኝም። በዚህ ያላችሁ ክቡራትና ክቡራን፣ ረሃብን ማጥፋት ያቃተን የሚያስፈልጉንን ግብዓቶች አጥተን አይደለም። አፍሪካ ለዚህ ምቹ መሬት፣ በቂ የሰው ኃይልና ሌላ ተፈላጊ ግብዓትም ነበራት። ይህን ማሳካት ያቃተን እርምጃችን ተነባቢ ባለመሆኑ፣ በቂ የመዋለ ነዋይ ፍሰት ማጣትና ቁርጠኛ የፖለቲካ ውሳኔ ስለሌለን ነው። የአየር ንብረት ለውጥም የረሃቡን ጫና ካባባሱት አንዱ እንደሆነ የገለጸችው ሞኒክ የአየር ንብረት ለውጥን ይቋቋማሉ የተባሉ የሰብል ዝርያዎች ለአርሶ አደሮች እንዲቀርቡና የበለጸጉ ሀገራትም ለአዳጊ ሀገራት ድጋፋቸውን እንዲያቸሩ ጠይቀዋል። ግጭትና ጦርነት አሁንም በአፍሪካ ረሃብን እያስከተሉ ካሉ ምክንያቶች ዋነኞቹ ናቸው። የዓለም አቀፉ ማህበረሰብ ግጭትና ጦርነቶች የምግብ አቅርቦት ላይ እክል መፍጠሩን እንዳይቀጥል መፍትሄ መፈለግ አለበት። በዚህ በተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ላይ የኢትዮጵያ፣ የኬንያ፣ የሴራ ሊዮን፣ የጊኒ የጊኒና የዩናይትድ አረብ ኤምሬት መሪዎች ረሃብ መክታትን በተመለከተ ንግግር አድርገዋል። በቅርቡ በስንዴ ምርት ራሳቸውን ከቻሉ አፍሪካ ሀገራት አንዷ መሆኗ የተዘገበው ኢትዮጵያም የረሃብ ጫናን ለመቆጣጠር እያደረገች ያለችውን እርምጃዎች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሊ ተናግረዋል። ረሃብን መቆጣጠርን በተመለከተ ባደረግነው ምክክር ላይ የአየር ንብረት ለውጥን የሚቋቋም ግብርና ማስፋፋት ትልቁን የዓለም ምግብ ፍጆታ አቅራቢ የሚባሉትንና በአናሳ መሬት ላይ የሚያርሱትን ገበሬዎች ለምርታቸው ገበያ እንዲያገኙ ብለን ተግባብተናል። ኢትዮጵያም አዲስ የኢኮኖሚ ማሻሻያ አቅዳ መሰል ግብ ላይ ስትሰራ ነበረች። ይህ ብቻ አይደለም። ይህ የአየር ንብረት ለውጥ ጫና እንዲቀንስ በአረንጓዴ አሻራ መርሃ ግብር በእስካሁኑ ከ40 ቢሊዮን በላይ ችግኞችንም ተክለናል። ረሃብን መቆጣጠር ዓለም አቀፍ መናበብን ይጠይቃል ያሉት ጠቅላይ ሚኒስትሩ ለዚህም የጋራ ገንዘብ ፈንድ እንደሚያስፈልግም በውይይታችን ተነጋግረናል ሲሉም አክለዋል። በተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ ላይ የዩናይትድ አረብ ኤምሬትስ ሀገር ውስጥ ጉዳይ ሼክ ሻክቡት ዩኤ በ2023 ለመሰል ዓላማ ከአራት ቢሊዮን ዶላር በላይ ወጪ ማድረጓን በንግግራቸው የገለጹ ሲሆን ከአውሮፓ ሀገራት ሉክዘምበርግ የረሃብ ጫናን በዓለም አቀፍ ደረጃ ለመቀነስ በየዓመቱ የምጠበቅባትን ኃላፍነት እየተወጣች መሆኗንም በጉባኤው ላይ ተነግረዋል። በኢትዮጵያ የተዘጋጀው የተባበሩት መንግስታቱ የኢንዱስትሪ ልማት ድርጅት ከረሃብ ነጻ ዓለም ጉባኤ የመጀመሪያው መሆኑም ተነግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። በኢትዮጵያ የሚኖሩ ኤርትራውያን የመውጫ ቪዛ ለማግኘት የተጋነነ ክፍያ እየተጠየቅን ነው ብለዋል። ጉዳዩን በተመለከተ ገብረ ሚካኤል ገብረ ምድር ዝርዝሩን ያሰማናል። የኢትዮጵያ መንግስት የመውጫ ቪዛ ለመምታት የሚጠይቀው ክፍያ የተጋነነ ነው ብለው ከሚያምኑት ቅሬታ አቅራቢዎች አንዱ የሆነው ጀላኒ ብርሃነ ተኬኤ በሱዳን ለሰባት ዓመታት ያህል ከኖረ በኋላ በዚያች አገር የእርስ በርስ ጦርነት ሲቀሰቀስ በመተማ በኩል አድርጎ ኢትዮጵያ መግባቱን ገልጿል። ፓስፖርቱን አዲስ አበባ በሚገኘው የኤርትራ ኤምባሲ ካሳደሰ በኋላ ወደ አንጎላ ለመጓዝ ማቀዱን የሚገልጸው ጀላኒ ብርሃነ ለመውጫ ቪዛ በኢትዮጵያ የኢሚግሬሽንና ዜግነት አገልግሎት የተጠየቀው ክፍያ ግን ከአቅሜ በላይ ነበር ብለዋል። የመውጫ ቪዛ ስጠይቅ አራት ሺህ ዶላር ክፈል አሉኝ። ከየት ላመጣ እችላለሁ ብዬ ነገርኳቸው። እነሱ ግን መክፈል አለብህ አሉኝ። ምናልባት ትንሽ ቆይቶ ይቀንስ ይሆናል ብዬ ሳልከፍል ሄድኩኝ። ሆኖም ይባስ ብለው ከትንሽ ጊዜ በኋላ 4800 መድረሱ ነገሩን። ከየትም ላመጣ አልችልም ብዬ ተከራክሬያቸው 3195 ዶላር ከፍዬ ወጣው። ስደተኛ ሆና በአዲስ አበባ እንደምትኖር የገለጸች ሄለን ተስፋ የተባለች ሌላ አስተያየት ሰጪ ደግሞ ከወር በፊት ፓስፖርቷን ይዛ የመውጫ ቪዛ ለመጠየቅ ወደ ኢሚግሬሽንና ዜግነት አገልግሎት መሄዷን ተናግራለች። ሆኖም መጀመሪያ ላይ 1700 ዶላር ክፈይ እንደተባለችና እሱን እስክታሰባስብ ደግሞ ክፍያው ወደ ሁለት ሺህ አራት መቶ ዶላር ማሻቀቡን ገልጻለች። ለመውጫ ቪዛ ይህን ያህል መክፈል ፍትሐዊ አይደለም ትላለች። ለመውጫ ቪዛ ሁለት ሺህ እና አራት ሺህ ዶላር መክፈል የለብንም። እንዲህ አይነት ነገር የትም የለም። ይህን ያህል ክፍያ እየተጠየቅን ያለነው ደግሞ ኤርትራውያን ብቻ ነን። የሌሎች ሀገራት ዜጎች ይህን ሲጠየቁ አይታይም። የአሜሪካ ድምፅም ከ1495 እስከ 3745 ዶላር የተከፈለባቸው የክፍያ ደረሰኞችን ተመልክቷል። ስለዚህ ጉዳይ እንዲያብራራ የተጠየቀው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት በበኩሉ የተጠቀሱት ክፍያዎች ለመውጫ ቪዛ ሳይሆን የውጭ ሀገር ዜጎች ኢትዮጵያ ውስጥ በህገወጥ መንገድ ለሚቆዩበት ጊዜ የተወሰነ ቅጣት ነው ብሏል። አሰራሩ በኤርትራውያን ላይ ብቻ ሳይሆን በሁሉም ሀገራት ዜጎች ላይ እንደሚተገበርም በተቋሙ የውጭ ዜጎች ምዝገባና ቁጥጥር ዲሬክተር አቶ አዳነ ደበበ ተናግረዋል። መርሶ በራሱ እንትን አለምንም ፍቃድ ገብቶ ሲኖር ተገቢውን ከፍሎ እንዲወጣ የሚደረግበት አሰራር አለ ማለት ነው። ለጉብኝት ገብተው ሌላ ስራ ላይ ተሰማርቶ ሲገኙ፣ የውጭ ዜጋ በስደተኝነት ተመዝግቦ የሚኖር እና ባልተፈቀደለት ስራ ላይ ተሰማርቶ ሲኖር ያም መውጫ ብዛት ገዝቶ እንዲወጣ ይደረጋል። ተገቢው ቅጣት ተከቶ ማለት ነው። ቅጣቱ እየጨመረ ነው የሚለው በቀኑ ብዛት ስለ ካልኩሌት ስለሚደረግ አሰራሩ አንድ አይነትና አንድ አይነትና ወጥ ነው። በቃ ምንም ልዩነት የሚባል ነገር በፍጹም ሊኖርም አይችልም ኖሮም አያውቅም ማለት ነው። ስለዚህ በተለያየ ጊዜ መጥተን የተለያየ ዋጋ ተጠየቅን የሚሉትም የሚቆዩበት ጊዜ ስለሚጨምር ነው ነው ስለሚጨምር ነው። ለምሳሌ ቪዛቸው ከገባ አንድ አመት የሆነውና ከገባ ሁለት አመት የሆነው ወይም ከገባ አምስት አመት አምስት ወር የሆነው እኩል ላይሆን ይችላል። ይሄ ያለያየው ይችላል። የክፍያው መጠን መነሻና መድረሻው ምን ያህል እንደሆነ ባይገልጹም ከሕገ ወጥነት ጋር ሲነጻጸር የቅጣት መጠኑ በዛ ሊባል አይገባም ይላሉ። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን በአዲስ አበባ የሚኖር አንድ ኤርትራዊ ደግሞ የመውጫ ቪዛ ጠይቄ ክፍያው ከአቅሜ በላይ በመሆኑ በሕገወጥ መንገድ በየብስ ትራንስፖርት ለመውጣት እየተዘጋጀሁ ነው ካለ በኋላ የክፍያው መጠን በአንድ ዓመት ጊዜ ውስጥ ከ600 ወደ 4000 ዶላር ማሻቀቡን ተናግረዋል። ይህን ያህል ገንዘብ ለመክፈል ስትሄድም በአግባቡ አትስተናገድም፣ ማመናጨቅና ማንገላታት ይታከልበታል ይላል። አብ ሰራርሓ ክብረት ዝበሃል የብሉም ከም ሓደ ገበነኛ ወይ መስተንግዶቸው ክብር የሚባል ነገር የለውም እንደ ወንጀለኛ ነው የሚቆጥሩ። የተባልከውን ለመክፈል ነገ ከነገ ወዲያ እያሉ ያመላልሱሃል። በዚያ ልክ ያልሆነ ንግግር አለ። መጀመሪያ ለምን ገባህ ይሏል። አቶ አዳነ ደበበ ግን በዚህ ቅሬታ አይስማሙም። እሱም እኔን አልቀበለውም። ለምን መሰለህም አልቀበለው ማለት ነው፣ ኖርማሊ ከስተመር ናቸው። ታውቃለህ እነዚህ ሰዎች ሲመጡ ህገወጡ ቢሆኑ በጣም ነው ትሪት የምናደረገቸው፣ በጣም በሚገባ ማለት ነው። ክፈሉ ተብለው የሚከብቱትን ነገር ግን እስከሚያዘጋጁ ውጪ ሊቆዩ ይችላሉ። ከዛ አንዳንዶች ደግሞ አሁን ለምሳሌ አሁን ሞላ ሊብሮሽ ይዞ ስመጣ ወይ ጨምሮበት ይሆናል ያንን ደግሞ ነገር ችፈልጊያው ነገር የምታውቀው ዶላር የምንዘር ቶሎ ላያገኝ ይችላል። ያ ያ ነገር እንትን ሲል ያው ሰው ናቸው ናቸውና ስሽል ያደርጋሉ ታቀልቅ ያ ነው እንጂ በትሪትመንት በበኩል ምንም ነገር በቃ ምንም ነገር እንትን የለም እኛ ከዜጎች በተለየ እንትን አንላቸውም። በአግባቡ ነው የምናስተናግዳቸው። አስተያየት ሰጪዎቹ የተጠየቀው ክፍያ ከተፈጸመም በኋላ ፓስፖርቱ ላይ ከሀገር ተባረዋል የሚል ማህተም እንደሚመታበት ተናግረዋል። ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። አቀናበሪያችን ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ። ሳስተናግዳችሁ ምሽት እንግዲህ ወልነኝ መልካም ምሽት።